ሰማያዊ ፓርቲ በሬዲዮና በቴሌቪዥን እንዲሰራጩ ያዘጋጃቸው የምርጫ ቅስቀሳ መልእክቶቹ ቅድሚያ ምርመራ ተደርጎባቸዋል ሲል ከሰሰ። አብዛኞቹ ሀሳብን በነጻነት የመግለጽ መብትን በሚጻረር መልኩ ቅድሚያ ምርመራ ተደርጎባቸዋል፣ በመንግስት የመገናኛ ብዙሃን ውድቅ ሆነውብናል ይላል ሰማያዊ ፓርቲ። የምርጫ ቦርድ በበኩሉ ተቋማቱ የሰሩት ህጋዊ ስርዓትን እየተከተለ ነው ብሏል። መለስካቸው አማሐ ዝርዝሩን ከአዲስ አበባ አድርሶናል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በተለይ ለቪኦኤ እንዳስታወቁት በኢትዮጵያ ህገ መንግስት በግልጽ የተደነገገው አመለካከትንና ሀሳብን በነጻ የመያዝና የመግለጽ መብት በይፋ እየተጣሰ ነው። የቅድሚያ ምርመራ ወይንም ሴንሰርሺፕ በማንኛውም መልኩ የተከለከለ እንደሆነም አቶ ይልቃል ይጠቁማሉ። በደርግ ጊዜ ከነበረው የተሻለ አንዲት ትንሽ ነገር አለች ቢባል ሳንሱር ተነስተዋል መባሉ ነበር ያሉት አቶ ይልቃል፣ ይሁንና ሰዎች ራሳቸውን ሳንሱር እንዲያደርጉ በሕግ ስለሚጠየቁ እየፈሩ ራሳቸውን ሳንሱር ያደርጋሉ የሚባል አባባል በስፋት እንደሚነገር አስታውሰው፣ አሁን ግን በምርጫ ቅስቀሳ ወቅት በለየለት መልኩ ይህንን ማለት አትችልም፣ ይህንን ማሳየት አትችልም የሚል ክልከላ በፓርቲያቸው ላይ እንደተፈጸመ ይናገራሉ። በአጠቃላይ በምርጫ ሰዓት ውስጥ ፓርቲዎች የመሰላቸውን አቋም የመሰላቸውን አስተሳሰብ ለህዝብ አቅርበው አማራጭ ሀሳባቸውን ለህዝብ እንዲመርጣቸው የሚያደርጉበት ጊዜ ሆኖ እያለ ግን በአዲስ አበባ መገናኛ ብዙኃንም በኢትዮጵያ ቴሌቪዥንም በኢትዮጵያ ሬዲዮም ያጋጠመን ችግር ይሄው ነው። ይህንን አንቀጽ ካላወጣችሁ አናስተላልፍም እየተባለ ነው መልስ የሚሰጠን። የኢትዮጵያ ምርጫ ቦርድ ጸሐፊና የጽህፈት ቤት ዋና ኃላፊ አቶ ነጋ ዱፍሳ ግን በኢትዮጵያ አሁንም ቅድሚያ ምርመራ የሚባል ነገር እንደሌለና ተቋማቱም በምርጫ ሕጉ የተመለከቱትን ድንጋጌዎች ተከትለው ተወዳዳሪዎችን እንደሚያስተናግዱና የሚወቀሱበትም ምንም አይነት ስራ እንዳልሰሩ ይከራከራሉ። የቦርዱ ግምገማ የሚያሳየው አብዛኛው የፖለቲካ ፓርቲዎች የተሰጣቸውን የአየር ሰዓትና የጋዜጣ አምድ በአግባቡ እየተጠቀሙ መሆኑን የገመገምንበት ሁኔታ አለ አልፎ አልፎ ጥቂት የፖለቲካ የምረጡን ዘመቻ መልእክታቸውን ለተመደቡበት ሚዲያ በሚልኩበት ጊዜ ከምርጫ ህጉ ጋር ከምርጫ ስነ ምግባር አዋጁ ጋር እንዲሁም የብዙሀን መገናኛ አጠቃቀም አዋጁና መመሪያው ጋር የማይጣጣሙ ይዘቶችን በሚልኩበት ጊዜ ሚዲያዎቹ መመሪያ ላይ እንደተመለከተው ይሄ ሰንሰርሺፕ አይደለም፣ ግን ግጭት ቆስቋሽ የሆኑ አንዳንድ የዲሞክራቲክ ተቋማት ገለልተኛ ተቋማትን ተአማንነቱን ሊያጎድስ የምችል መልእክቶች እና የሌሎችም የእጩ ተወዳዳሪዎች የፖለቲካ ፓርቲዎች የመወዳደር መብት፣ መራጩ ህዝብም በእውቀት ላይ የተመሰረተ ውሳኔ እንዲሰጥ ከዚህ የሚያግዱ ይዘት ያላቸው የምርጫ ዘመቻ መልእክቶች በሚደርሱበት ጊዜ የመገናኛ ብዙኃኑ አላስተላልፍም የማለት መብት አለው። ይህም በሚሆንበት ጊዜ የፖለቲካ ፓርቲው አስተካክለው መልሰው እንዲልክለት ይጠይቃል፣ በጽሁፍ ይገልጽለታል። በዚሁ አግባብ የፖለቲካ ፓርቲዎቹም መልእክቱን አስተካክለው መልሰው ለሚዲያው እየላኩ እየተጠቀሙ ያሉበት ሁኔታ አለ። እስካሁን ድረስ ሚዲያዎቹ በእውነቱ የተሰጣቸውን ኃላፊነት በአግባቡ እየተወጡ ነው ነው የምንለው። አብዛኛውን ፓርቲዎች ከሂደቱ ተጠቃሚ እየሆኑ ያሉበት፣ መልዕክታቸውንም በትክክል እያስተላለፉ ያሉበት ሁኔታ ነው ያለው። ይሄ ደግሞ ህጋዊ አሰራር ነው ብለን ነው የምንመለከተው። አቶ ነጋ ተቋማቱ ህግን ተከትለው ስራቸውን እያከናወኑ ናቸው ይበሉ እንጂ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል እርምጃውን ህገወጥ ነው ብለውታል። ተለይተው ከተመለከቱት በስተቀር በህገ መንግስቱ የተደነገጉ ድንጋጌዎች በሌላ ህግ እንደማይሻሩም ያስረዳሉ። ሳንሱር እየተካሄደ ለመሆኑም አንድ ምሳሌ ነው ያሉትን እንደሚከተለው ይባራሉ። ኢትዮጵያ የተለያዩ ቋንቋ ተናጋሪዎች፣ የተለያዩ ባህል ያላት፣ የተለያየ እምነት ያላት ለረዥም ጊዜ እነዚህ የተለያዩ ህብረተሰብ ክፍሎች ተቻችለው፣ ተስማምተው፣ ተዋደው ይኖሩ ነበረ። ነገር ግን አሁን ባለው ልዩነትን የሚያጎላ የፌዴራል ስርዓት ምክንያት በጥርጣሬ እንዲተያዩ ሆነዋል። ሰማያዊ ፓርቲም ይሄ እንዲስተካከል ይሰራል የሚል አንቀጽ አለበት። ይሄ እንግዲህ ከፕሮግራማችን የተወሰደ ነው። ነገር ግን ይሄ የብሔር ብሔረሰቦችን መብት የሚገፋ ስለሆነ ይህን አንቀጽ ካላወጣችሁ በስተቀር አናስተላለፍም የሚል ነው አንዱ። አቶ ይልቃል ሳንሱር እየተካሄደ ለመሆኑ ሌላም ማስረጃ ያቀርባሉ። ሰማያዊ ፓርቲ አሁን ባለው ሁኔታ ብዙዎቹ ተቋማት በአንድ ፓርቲ የበላይነት ስላለ በመንግስትና በፓርቲ መካከል ያለው ድንበር ስለጠፋ ተቋማት ሁሉ በአስፈጻሚው መስሪያ ቤት መዳፍ ውስጥ ወድቀዋል። አንዳንድ ምሳሌ የሚሆኑ መስሪያ ቤቶችን በዚህ ደረጃ አንስተን፣ ሰማያዊ ግን ስልጣን ከያዘ እነዚህ እነዚህ የዳኝነት ስልጣኑ፣ የምርጫ ቦርድም ስልጣን፣ የህግ አውጭም ስልጣን፣ የህግ ተርጓሚውም ስልጣን በትይዩነት በኩል ደረጃ እንዲሰሩ ያደርጋል የሚል ነገር እነዚህ እነዚህ ተቋማትን በህዝብ አመኔታ እንዳይኖራቸው ስለሚያደርግ ይህንን ሀሳብ ካላወጣችሁ አናስተላልፍም ነው። የኢትዮጵያ ምርጫ ቦርድ ጸሐፊ አቶ ነጋ ይህንን የአቶ ይልቃልን ክርክር አይቀበሉትም። እንደተባለው የፖለቲካ ፓርቲዎቹ የምልክቱን መልእክት ሚዲያዎቹ ምንም ሴንሰር የሚያደርጉበት የህግ መሰረት የለም። የፖለቲካ ፓርቲዎቹ ሙሉ ነጻነት አላቸው። ከዛ አኳያ ከህግ የሚጠበቅባቸውን ኃላፊነቶች እየተወጡ ነው መልእክቱን መላክ ያለባቸው። ከፖለቲካ ፓርቲዎች የሚጠበቀው ምንድን ነው? የስነግባር አዋጁ ውስጥ የተቀመጡ ነገሮች አሉ። በምርጫ አዋጁም በመገናኛ ብዙኃን አጠቃቀም አዋጅና መመሪያውም የተቀመጠ ነገር አለ። በቡድኖች መካከል፣ በሃይማኖት መካከል፣ በተለያዩ አመለካከቶች መካከል ግጭት ቆስቋሽ መሆን የለበትም የትኛውንም ተቋም ቢሆን ደግሞ ከምረጡን ዘመቻ ቅስቀሳ ባለፈ መልኩ ኢላማ ማድረግ የለበትም የኢትዮጵያ ብሔራዊ ምርጫ ቦርድ ይሁን ሌሎችን ዲሞክራቲክ ተቋማት አሉ እንደ ፍርድ ቤት የመሳሰሉ እነዚህ ተቋማት ገለልተኛ ተቋማት ናቸው እነ ተቋማት የመከላከያውንም ተቋማት ይሁን ሌሎችንም ተቋማት ዲሌጊቲማይዝ የማድረግ ስራ የምረጡን ዘመቻ ቅስቀሳ አይደለም የስም ማጥፋት እና የመሳሰሉት ዘመቻዎች መካሄድ የለባቸውም። በዚህ በመጠቀም ማለት ነው። ስለዚህ ከፖለቲካ ፓርቲዎች የሚጠበቀው ምንድን ነው? ስነ ምግባርን በተላበሰ መልኩ የቋንቋ የሚጠቀሙበት የቋንቋ ይዘት፣ ዲሞክራሲን፣ ሰላምን ከሌላው የፖለቲካ ፓርቲ የሚሻሉበትን አግባብ ለመራጩ ሕዝብ ተደራሽ በማድረግ መራጩ ሕዝብ በእውቀት ላይ የተመሰረተ ምርጫ እንዲያደርግ ማስቻል ነው እንጂ የሌሎችን ተቋማት የሌሎች እጩ ተወዳዳሪ መብቶችን የሚያጣብብ የዲሞክራቲክ ተቋማትን ስም ማጥፋት ዘመቻ ማካሄድ የምረጡኝ ዘመቻም አካል አይደለም። አንዳንድ ጊዜ ከዚህ ጋር አያይዤ ማንሳት የሚፈልገው በምረጡኝ ዘመቻ መልእክታቸው ውስጥ ምናልባት የፖለቲካ ፓርቲዎቹ የሀገራችንን ሰንደቅ ዓላማ ለመጠቀም የሚፈልጉ ከሆነ ሰንደቅ ዓላማው ምን አይነት መልክና ምን አይነት ይዘት አለ የሚለውን በትክክል በህገ መንግስቱ በተቀመጠው አኳይ አኳኋን ያንን በአሟላ መልኩ ነው መጠቀም ያለባቸው። የሀገራችን የኢትዮጵያ ሰንደቅ ዓላማ በህገ መንግስቱ በግልጽ ተቀምጠዋል እና ያንን ተከትሎ ነው መካሄድ ያለበት የሰማያዊ ፓርቲ ግን የሀገራችንን ሰንደቅ ዓላማ ሲጠቀም እንኳን ይሄንን ባላከበረ መልኩ ነው ለመጠቀም የሞከረው እና የሚመለከተው ሚዲያ ይሄንን አስተካክለው እንዲያቀርቡ እና መልእክታቸውን እንዲያስተላልፉ መጠየቁ ህጋዊ ነው ከሚባል በስተቀር ምንም የሚወቀስበትን አግባብ አላየንም ባደረግነው ግምገማ መሰረት ማለት ነው። በአቶ ይልቃል አመለካከት ምርጫ ቦርድ ሆን ብሎ ሰማያዊ ፓርቲን ይጫናል። የሌሎች ፓርቲዎች ተወዳዳሪ እጩዎች በብዛትም ሆነ በስርጭት ተለይተው በመገናኛ ብዙኃን ሲነገር የቆየ ቢሆንም የሰማያዊ ፓርቲ እጩዎች ግን ምን ያህል እንደሆኑ እስከዛሬ አይታወቅም። አሁን በምርጫ ቦርድ የጊዜ ሰሌዳ መሰረት አንዱ እጩዎችን እያንዳንዱ ፓርቲ ያቀረባቸውን እጩዎች ከዚህ ጊዜ እስከዚህ ጊዜ ድረስ ይፋ ያደርጋል የሚል ራሱ ያወጣው እስኪ ይላሉ። ያ ጊዜ ሶስት ሳምንት አልፎታል። በአደባባይ ለእኛም ሆነ በይፋ የተነገረን ወይም ደግሞ ለመራጩ ህዝብ እገሌ የሚባለው ፓርቲ ያቀረባቸው ፓርቲዎች ይሄ ነው እጩዎች ይሄ ናቸው ተብሎ የሌሎቹ በሙሉ ሲነገር የሰማያዊ ግን እስካሁን ድረስ በየትኛው ሚዲያም ሆነ በምርጫ ቦርድ ከፍተኛ ኃላፊዎች የተገለጸ ነገር የለም። ይሄ ምን ይሉት አለ? አቶ ነጋ ዱፊሳ ግን ይህም ቢሆን ሰማያዊ ፓርቲ ቀደም ሲል ፈጽመዋል ካሉት ጥፋት ጋራ የሚገናኝ እንደሆነ ያስረዳሉ። እጩ ምዝገባ ውጤቱን ይፋ የምናደርግበት የራሳችን አሰራርደት አለ። የእጩ ምዝገባው በሀገራችን ባሉት በአምስት መቶ አርባ ሰባቱም የምርጫ ክልሎች ነው የተከናወነውና ያንን ሁሉ ሰባስበው ወደ ማዕከል መምጣት አለበት። ስለዚህ ያ ሲመጣ ለሁሉም የፖለቲካ ፓርቲዎች በይፋ የሚገለጽበት ሁኔታ አለ። በአሁኑ ጊዜ ደግሞ ያ ሰነድ ተጠቃለው ለኢትዮጵያ ብሔራዊ ምርጫ ቦርድ ይደረሰ ስለሆነ በቀጣይ ሁለትና ሶስት ቀናት ውስጥ ሊገለጽ ይችላል። ግን በተለየ ሁኔታ ለዚህ ፓርቲ እንዳይገለጽ እየተደረገበት ሁኔታ የለም። ምናልባት ከዚህ ጋር ከዚህ ፓርቲ ጋር ተያይዘው እንዲያውም ለሂደቱ መጓተት አንድ ችግር የሆነው ይሄ ፓርቲ ከዚህ በፊትም እንደገለጽ ነው የሌሎችን የፖለቲካ ፓርቲዎች እጩ በማስመዝገቡ ምክንያት ያንን ለማጣራትና እልባት ለመስጠት ጊዜ ወስዷል። ይሄ ደግሞ ፓርቲው ራሱ የፈጠረው ችግር ነውና አሁን ግን ተጣርቶ ተጠቃሎ የመጣበት ሁኔታ አለ። በቀጣይ እንገልጻለን። ኢህአዴግ በኢትዮጵያ የመንግስት ስልጣን ከያዘበት ጊዜ ጀምሮ ይሄ አምስተኛው አገር አቀፍ ምርጫ መሆኑ ነው። በዚህ በሁለት ሺ ሰባቱ አገር አቀፍ ምርጫ ለሚቀጥሉት ጥቂት ወራት ተወዳዳሪ ፓርቲዎች በልዩ ልዩ ዘዴዎች የምርጫ ቅስቀሳ የሚያካሂዱባቸው ወራት እንደሆኑ ምርጫ ቦርድ ያወጣው የጊዜ ሰሌዳ ያመለክታል። መለስካቸው አመሃ لأمريكا دون سيديو بيس أديس አመሰግናለሁ መለስካቸውን ወደ ተከታዩ ምርጫ ነክ ዘገባ እናልፋለን። በመጪው ግንቦት አጋማሽ ለሚካሄደው ለዚሁ አጠቃላይ ምርጫ በእጩነት የቀረቡ አባሎቻችን በአንዳንድ አካባቢዎች ቅስቀሳ እንዳያደርጉ እየተከለከሉ ነው ሲል ያስታወቀው ደግሞ ሌላው ዋና ተቃዋሚ ፓርቲ መድረክ ነው። በተለይ በወረጅ አርሶና በባኮ ጉልህ ችግሮች እንደገጠሙት መድረክ ገልጿል። ድርጅቱ በሚያቀርባቸው ስሞታዎች ላይ አንድ የኢትዮጵያ ምርጫ ቦርድ ባለስልጣን ማስተባበያና ማብራሪያ ሰጥተዋል። እስክንድር ፍሬው ነው ይህንን ዘገባ ያዘው። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት አሁን ጊዜው የቅስቀሳ ነው። በምርጫው የሚሳተፉ ፓርቲዎችና እጩዎቻቸው በበራሪ ወረቀቶች፣ በስብሰባና በሰልፍ እንደዚሁም በመገናኛ ብዙኃን አማካኝነት ቅስቀሳ ማድረግ ይችላሉ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ግን በተለይ በአንዳንድ አካባቢዎች ይህ መብታችን እየተከበረ አይደለም ይላል። ግንቦት 16 ለሚካሄደው ምርጫ ከገዢው ፓርቲ ኢህአዴግ ቀጥሎ በርካታ እጩዎችን ያቀረበው መድረክ በተለይ በሰሜን ሸዋ በባኮ አካባቢ አጋጠሙኝ ያላቸውን ችግሮች በማሳያነት ጠቅሰዋል። የመድረክ የስራ አስፈጻሚ ኮሚቴ አባልና የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ በሰሜን ሸዋ ወረጃ አርሶ ምርጫ ክልል ባለፈው ቅዳሜ ተፈጽመ ያሉትን በምሳሌነት ጠቅሰዋል። ክልከላዎች እየተደረጉ ነው። ለምሳሌ በወረጃ አርሶ አቶ በላይ ዘለቀ የሚባል ለፓርላማ የሚወዳደር ሰው ተደብድቦብናል፣ ቅስቀሳ ተከልክለዋል። ሌሎችም አካባቢዎች አጋሮ ቁጥር ሁለት ላይ እኛ ቀበሌ ውስጥ ፖስተር አትለጥፉም፣ እንዳትለጥፉ ተብለዋል። በአቶ በላይ ዘለቀ የሚባሉ ወረጃ እርሶ መድረክን ወክለው ለፓርላማ የሚወዳደሩ ሲቀሰቅሱ ድብደባ ደርሶባቸዋል ብለውኛል እና ቅዳሜ ቀን ነው ይሄ የሆነው። ባለፈው ቅዳሜ፣ ቅዳሜ የገበያ ቀን ነው። ምናልባት ከገበያው ጋር የተገናኘ ይሁን ይሄ ነገር ከጸጥታ ኃይሎች ጋር ያጋጫቸው ወይስ እርስዎ የሚያውቁት መረጃ ይንገሩኝ። ሰውየው ከዚህ በፊትም የተወዳደረ እጩ ነው። ሕግ ያውቃል፣ መምህር ነው። በማንኛውም መልኩ አዋቂ ነው። ሕግ የሚጥሰው አይደለም። ገበያ ቀን ሆኖ መንገድ ለመንገድ ከገበያ ውጪ መቀስቀስ ለድብደባ ያጋልጣል ወይ? መደብደብ አለበት ወይ? ሸሚዙ መቀደድ አለበት ወይ? አይዲ ካርዱ መታወቂያው መወሰድ አለበት ወይ? ህግ የቱ ጋር ነው ያለው? ያንን የሚያደርገው ደግሞ ፖሊስ መሆኑ ነው የሚገርመው። በጣም አስደንጋጭ የሚሆነው ይሄ ነው። ፖሊሶች በዚህ በሚዲያ እንደምንሰማው የፌዴራል ፖሊስ ዲሞክራሲያዊ እንዲሆን ጥረት እናደርጋለን ሲል በሬዲዮ በሚዲያ ትናንት ማታም ከትናንት ወዲያ እንሰማለን። በተጨባጭ መሬት ላይ ያለው ሁኔታ ግን እንዲህ የሚሆን ከሆነ የዜጎች መብት ምኑ ላይ ነው የሚከበረው? የአንድ ገዢ ፓርቲን ወግኖ እጩዎችን መደብደብ፣ ማንጓጠጥ፣ ማስፈራራት እነኚ ነገሮች ቢሮቸውን መዝጋት የስብሰባ ቦታ መከልከል ምኑ ላይ ነው ይሄ ህጋዊ የሚሆነው? ምን የህግ ድጋፍ ይኖረዋል? እንደዚህ ሲሆን ፖሊስ ይሄንን ድርጊቱ ማቆም አለበት። እኛ ቀስቀሳ የምናደርገው ህጉን አክብረን ነው ያሉት አቶ በቀለ። የምርጫ ስነምግባር ደንቡን አስመልክተው ለፓርላማ ለሚወዳደሩ አባሎቻቸው ስልጠና መስጠታቸውንም አስታውሰዋል። ሰሞኑን በአዲስ አበባ በተካሄደውና ከአንድ መቶ ሃምሳ በላይ የመድረክ እጩዎች የተሳተፉበት ስልጠና የሥነ ምግባር ደንቡ በጽሑፍ ጭምር መሰጠቱንም አብራርተዋል። ገዢው ፓርቲና ምርጫ ቦርድ ግን የእኛን የመቀስቀስ መብት እያከበሩ አይደለም ነው ያሉት አቶ በቀለ። ከነቀምት 80 ኪሎ ሜትር ርቀት ላይ በምትገኘው ባኮ ለምሳሌ ጭራሹኑ እንዳንቀሰቅስ ተከልክለናል ብለዋል። አሁን ዛሬ በደረሰኝ ሪፖርት ባኮ ላይ ባኮ ምርጫ ጣቢያ ላይ ከላይ ትዕዛዝ ካልመጣ በስተቀር መቀስቀስ አትችሉም ተብለናል። ባኮ ማለት ከነቀምት 80 ኪሎ ሜትር ርቀት ላይ፣ አዎ ከነቀምት 80 ኪሎ ሜትር ርቀት ላይ ምርጫ ቦርድ እንዳትቀሰቅሱ የሚል ራሱ የምርጫ ቦርድ ተወካዮች ይህንን ትዕዛዝ ዛሬ ጠዋት ሰጥተውናል፣ ለዛው አካባቢ ተወዳዳሪዎች። ይህም ሆኖ ፓርቲው የምርጫ ቀስቀሳውን አጠናክሮ እንደሚቀጥል አቶ በቀለ ጠቁመዋል። በአራት የሀገሪቱ አቅጣጫዎች በመንቀሳቀስ ሶስት ሚሊዮን በራሪ ወረቀቶችን ለመበተን እየተዘጋጀ መሆኑንም አስረድተዋል። መድረክ በወረጃ አርሶና በባኮ ደረሰብኝ ያለውን በደል አስመልክቶ የኢትዮጵያ ብሔራዊ ምርጫ ቦርድ ምላሽ ሰጥቷል። የቦርዱ ጽህፈት ቤት ኃላፊና ዋና ጸሐፊ አቶ ነጋዱ ፊሳ ተከታዩን ምላሽ ነው የሰጡት። ይህንን ጉዳይ ለማጣራት ጥረት አድርገን ነበር። ከምርጫ ክልሉ የደረሰን መረጃ ምንድን ነው? እጩ ተወዳዳሪው ባለፈው ቅዳሜ ገበያ ነው የገባ ቀን ነው። በምርጫ ክልሉ በወረጃ አርሶ አካባቢ በገበያው መሀል በመግባት የምረጡን ዘመቻ ቅስቀሳ በሚያደርግበት ጊዜ ጸጥታ አካላት ለጥያቄ እሱን እንዳስቆሙትና ወደ ጽህፈት ቤትም ሄደው የምርጫ አዋጁን በትክክል አንብበውለት እንዲረዳ የተደረገበትና እሱም ስህተት ነው፣ ወደዚህም ተግባር ሁለተኛ አልመለስም፣ በገበያ መሀል መቀስቀስ የለብኝም ብሎ የተናገረ ሁኔታ አለ። ከዛ በኋላ ሰኞው ዕለት ይሄ ውጩ ለምርጫ ክልሉ ጽህፈት ቤት አቤትታ አቅርቦ አቤት ስታውን በመያዝ የምርጫ ክልሉ ኃላፊ ጉዳዩን እንዳጣራና በምርጫ ክልሉ አራት የፖለቲካ ፓርቲዎች ይወዳደራሉ። ኢዴፓ አለ፣ ቅንጅት አለ፣ መድረክ እና ኢህአዲጎ ህድድ አለ። በጋራ መድረክ በምርጫ ክልሉ ኃላፊ አማካይነት ተሰብስበ በጉዳዮቹ ላይ እንደተወያዩ እና ችግሩ በውይይት የተፈታበት ሁኔታ አለ። እዚህ ላይ ምንም የደረሰበት ችግርም የለም። የደረሰበት እስራትም የለም። የደረሰበትም መንገላታትም የለም። በተጨባጭ እንደዚህ አይነት ነገር ተፈጽሞብኛል የሚል ከሆነ በተጨባጭ ማስረጃ አሁንም ሊቀርብ ይችላል። እኛ የእጩዎችን መብት በተመለከተ በግልጽ በሕጉ ላይ ተቀምጧል። ማንኛውም እጩ ከባድ ወንጀል ሲፈጽም እጅ ከፍንጅ ካልተያዘ በስተቀር አይያዝም፣ አይታሰርም፣ ሊከሰስም አይችልም። ይሄንን እኛ ባለን መዋቅር ሁሉ ከፍተኛ ክትትል እያደረግን ያለበት ሁኔታ ነው ያለው። እስካሁን ድረስ ከዚህ አኳያ ምንም የገጠመን የጎላ ችግርም የለም። ሌላው ደግሞ አቶ ነጋ በባኮ አካባቢ ከላይ ትዕዛዝ ስላልመጣ ቅስቀሳ በጭራሽ እንዳታደርጉ ተብለን ተከልክለናል የሚሉት የመድረክ እጩዎች ጉዳይ የሚያውቁት ነገር አለ። ምንድን ነው ይሄ ነገር? የምርጫ ቅስቀሳ እንዳናካሄድ ነው? አዎ ተከልክለናል። ከበላይ ትእዛዝ አልመጣልንም፣ ስለዚህ ቅስቀሳ ማካሄድ አትችሉም ተብለዋል። የምርጫ ቅስቀሳ ለማካሄድ እጩዎች የመታወቂያ ካርዳቸውን በእጃቸው ካስገቡበት ቀን ጀምሮ ህጋዊ ኃላፊነታቸውን እየተወጡ ለሚመለከተው አካል በማሳወቅ ብቻ ፍቃድን መጠየቅ አያስፈልግም ማሳወቅ ብቻ ነው የሚጠበቀው። ለራሳቸውም ደህንነት፣ ለተለያዩ ጉዳዮች በሚመለከት ማለት ነው። ያንን እያደረጉ የምረጡን ዘመቻ በተለያየ መልኩ ሊያደርጉ ይችላሉ። አንደኛው ነጻ የአየር ሰዓት አንድ የተሰጠበት ሁኔታ አለ፣ እሱን ይጠቀማሉ። ሌላው በየጎዳናውም የሚያደርጉት መብታቸው ነው። የተለያየ በመንግስት ኃላፊነት ስር ያሉ አዳራሾችን፣ ስታዲየሞችን፣ የተለያዩ በመንግስት ቁጥጥር ስር ያሉትንም በመጠቀም የምረጡኝ ዘመቻ ሂደታቸውን ሊያካሂዱ ይችላሉ። ከዚህ አኳያ እስካሁን ድረስ የገጠመን ነገር የለም። ምናልባት አሁን የተነሳው እኔ እስካሁን የደረሰ ቅሬታ የለም። ምርጫ ቦርድ የደረሰ ቅሬታ የለም። ምናልባት ከዛ አኳያ ቅሬታ ካለ ልቀርብና ልታይ ተገቢው ማስተካከያ ሊወሰድ ስለሚችል ቅሬታው ሊያቀርቡ ይችላሉ የሚመለከታቸው የፖለቲካ ፓርቲዎች እንደዚህ ቅስቀሳ እንዳናካሄድ ተከልክለናል የሚሉት ማለት ነው። እስካሁን ድረስ ግን በቦርድ ደረጃ የቀረበ ቅሬታ የለም። ምናልባት ተከታትለን እንደዚህ አይነት ችግር ካለ ተገቢ ማስተካከል ሊወሰድ ይችላል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ